በምዕራብ አፍሪካዊቱ ሀገር ጊኒ ቢሳው አዲስ የፖለቲካ ቀውስ ተፈጠረ። የሀገሪቱ ፕሬዚደንት ሆዜ ማሪዮ ቫስ በጠቅላይ ሚኒስትር ዶሚንጌስ ሲመስ ፔርየራ የተመራውን መንግስት ከአስር ቀናት በፊት ከስልጣን ካሰናበቱ በኋላ የተፈጠረው ህገ መንግስታዊ ውጥረት በቅርቡ የሚረግብ አይመስልም። ይኸው ልዩነት በሀገሪቱ ለቀጣዩ ወታደራዊ መፈንቅለ መንግስት መንገድ ከፋች እንዳይሆንም የጊኒ ቢሳው ህዝብና ጎረቤት ሀገራት ስጋታቸውን እያሰሙ ነው። ጊኒ ቢሳውን ለገጠማት ቀውስ በሰላማዊ መንገድ መፍትሄ ለማስገኘት ከተፈለገ የጦር ኃይሉ በፖለቲካው ሂደት ጣልቃ መግባት እንደማይገባውና የጊኒ ቢሳው ፕሬዚደንት ሆዜ ማሪዮ ቫዝም ሀገሪቱ ከምትገኝበት ውዝግብ የምትወጣበትን ለሁሉም የሚመቸውን መንገድ ማፈላለግ እንደሚኖርባቸው የሴኔጋል ፕሬዚደንት ማኪ ሳል ጉዳዩን በቅርብ በመከታተል ላይ በሚገኘው በምዕራብ አፍሪቃ መንግስታት የኢኮኖሚ ድርጅት በምህፃሩ በኤኮዋስ ስም ቀደም ሲል አስጠንቅቀው ነበር። አሁን በመሃሉ ፕሬዚደንት ቫዝ ባለፈው ሐሙስ የ39 ዓመቱን ባቺሮ ጃንን ከስልጣን ያሰናበቱት የቀድሞውን መንግስት የሚተካውን አዲስ መንግስት እንዲመሩ አዲሱ ጠቅላይ ሚኒስትር አድርገው ሾመዋል። ይሁንና ይኸው ውሳኔያቸው ከራሳቸው የቀድሞው የነፃነት ታጋይ እንቅስቃሴና በአህጽሮት ፔይጄክ በመባል ከሚታወቀውና ሀገሪቱ ከፖርቱጋል ቅኝ ግዛት እስከተላቀቀች እንደ ጎርጎሪዮሳዊው ዘመን አቆጣጠር ከ1974 ዓ ም ወዲህ ሀገሪቱን በመምራት ላይ ከሚገኘው ገዢ ፓርቲ አባላት ብርቱ ተቃውሞ ገጥሞታል። ከስራ የተባረሩት የፕሬዚደንቱ የፓርቲ አቻ ዶሚንጎስ ፐሪየራም የፕሬዝደንቱ እርምጃ ትክክለኛ እንዳልሆነ ነው ያመለከቱት። የፔጄክ መመሪያዎች ግልጽ ናቸው። ፓርቲው በምርጫ ካሸነፈ፣ ያኔ የፓርቲው ፕሬዝዳንት ጠቅላይ ሚኒስትር ይሆናል እና የፓርቲያችን ፖለቲካ ጽፈት ቤት አሁንም ይህን እምነቱን በእኔ ላይ ለመጣል በመወሰን የሀገራችንን መንግስት እንድመራ መርጦኛል። የጊኒ ቢሳው ፕሬዝደንት ሆዜ ማሪዮ ቫዝ ጠቅላይ ሚኒስትሩን ዶሚንጌስ ሲመስ ፐሪየራን ያሰናበቱት ሙስናን አስፋፍተዋል፣ ስልጣናቸውንም ዘመዶቻቸውን ለመጥቀሙ ተግባር አውለውታል፣ እንዲሁም ፍትህን አስተጓጉለዋል በሚል ሰበብ በተጨባጭ ከውጭ የተገኘው የእርዳታ ገንዘብን አባክነዋል በሚል መሆኑን አስታውቀዋል። አይንደሲ የመንግስታቱ አባላት በጠቅላላ እንኳን በአዲሶቹ ቢተኩም የተቋማቱን አሰራር ያበላሸውን የፖለቲካ ቀውስ በቀላሉ ማስተካከል አይቻልም። በእኔና በጠቅላይ ሚኒስትሩ መካከል መተማመን ጠፍቷል። ከስልጣናቸው የተባረሩት ፔርየራ ግን ፕሬዚደንት ቫዝ የሰነዘሩትን ወቀሳ ሁሉ ሐሰት ሲሉ አስተባብለው የአዲሱን ጠቅላይ ሚኒስትር ባቺሮ ጃን ሹመት እንደማይቀበሉት ገልጸዋል። ይህ በዚህ እንዳለ አዲሱ ጠቅላይ ሚኒስትር ባቺሮ ኡጃ የጊኒ ቢሳውን መረጋጋት ለማረጋገጥ ህዝቡ ከመንግስቱ ጋር ተባብሮ እንዲሰራ ከወዲሁ ጥሪ አቅርበዋል። እንደሚታወሰው በውጭ ዓለም በጊኒ ቢሳው በ 2014 ዓ ም የተካሄደው ምርጫ ሀገሪቱን ለዘለቄታው ያረጋጋል የሚል ተስፋ ፈንጥቆ ነበር። ያኔ ዴሞክራሲያዊውን ስርዓትና ኢኮኖሚያዊውን እድገት ለማነቃቃት የአውሮጳ ህብረት ለንዑስ ምዕራብ አፍሪቃዊት ሀገር ጊኒ ቢሳው 160 ሚሊዮን ዩሮ፣ ዓለም አቀፉ የገንዘብ መርህ ድርጅት በምህፃሩ አይ ኤም ኤፍም ብዙ ሚሊዮን ዶላር እርዳታ ለመስጠት ቃል ገብተው ነበር። የሰሞኑ ቀውስ ገና ያልተጠናከረውን የጊኒ ቢሳው መረጋጋትን እንዳያደፈርስ ዓለም አቀፉ ማህበረሰብ መስጋቱን የአውሮፓ ህብረት የውጭ ጉዳዮች ኃላፊ ፌዴሪካ ሞጌሪኒ ጽሕፈት ቤት ተጠሪ አስጠንቅቀዋል። የፖርቱጋል የዓለም አቀፍ ግንኙነት ጥናት ተቋም ተንታኝ ፓውሎ ጎርሃውም ዓለም አቀፍ አጋሮች በአሁኑ ጊዜ በጊኒ ቢሳው እየታየ ባለው ሂደት እንዳልተደሰቱ ነው የገለጹት። Há uma, uma saturação muito grande. በዚሁ ሂደት ዓለም አቀፍ አጋሮች ከብዙ ዓመታት ወዲህ ተሰላይተዋል። ፖርቹጋል በተሳተፈችባቸው ብዙ ስብሰባዎች ላይ ባለውረቶች ገንዘባቸውን በጊኒ ቢሳው እንዲያሰሩ የማግባባቱ ጥረት ሀገሪቱ ውስጥ በተደጋጋሚ በሚከሰተው ፖለቲካ ቀውስ የተነሳ አዳጋች ሆኗል። የአሁኑ ቀውስም ይህንኑ ጥረት ይበልጡን አስቸጋሪ እንደሚያደርገውም እርግጠኛ ነኝ። ምክንያቱም ባለውረቶች ገንዘባቸውን እንደመጣል ነው የሚቆጥሩት። በአለም ባለም ባንክ መዘርዝር መሰረት ጊኒ ቢሳው በአለም ካሉት አስር እጅግ ድሃ ሀገራት እንደ አንዷ ትቆጠራለች። ከህዝቧ መካከልም ከሁለት ሶስተኛው የሚበልጠው ድሃ ነው። በዚህ አንጻር በሀገሪቱ በህገወጡ ወጡ የአደንዛዥ እጽ ንግድ የተሰማሩት ወንጀለኞች ብቻ ናቸው። ሀብታሞቹ ምራብ አፍሪካዊቱ ሀገር ጊኒ ቢሳው የላቲን አሜሪካዊቷ ሀገር ኮሎምቢያ አደንዛዥ እጽ ኮኬይን ወደ አውሮጳ የሚተላለፍባት ዋነኛዋ ሀገር ናት።